ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ የመጀመሪያውን ሳተላይት ወደ ህዋ በማምጠቅ በዘርፉ የሚሳተፉ አገሮችን ጎራ ተቀላቀለች። ኢቲአርኤስኤስ አንድ የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። ለአሜሪካ ድምፅ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አቢይ ርዕስ ይዘናል። ለመሆኑ ይህ የኢትዮጵያ እርምጃ ለአገሪቱና ዜጎቿ ምን አይነት ትርጉም ይሰጥ ይሆን? የአገሪቱ ቀጣይ የቤት ስራዎችስ ምን መሆን አለባቸው? በዚህ ላይም የትንታኔ ርዕስ ይዘናል። ከባለሙያ ጋር የተደረገ ነው። በመጽሔት እንመለከተዋለን። አሁን የሰዓቱን ርዕሰ ዜናዎች እናስቀድም። ከቆንጅታየ ለሁላችን የምትመች ኢትዮጵያን በጋራ እንገንባ በሚል ርዕስ የተካሄደው የሰላም ጉባኤ ዛሬ ተጠናቋል። በመጠናቀቂያው ላይ ጠቅላይ ሚኒስትር አብይ አህመድ ተገኝተው ንግግር አድርገዋል። አጠር ያለ ዘገባ አለን። በህዝብ ተወካዮች ምክር ቤት ውይይት እየተደረገበት ያለውን የጥላቻ ንግግርና ሀሰተኛ መረጃ ስርጭት መከላከያ ረቂቅ አዋጅ እንደገና ተመልክተው ሕግ አርቃቂዎች እንዲከልሱት ሂዩማን ራይትስ ዋች ጥሪ ያቀረበ ሌሶቶ ውስጥ ሩብ ሚሊዮን ሕዝብ ለረሃብ ተጋልጧል በማለት የተባበሩት መንግስታት ድርጅት አራት ሚሊዮን ሰላሳ አራት ሚሊዮን ዶላር ድጋፍ ተማጽኗል። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት። ጤና ስጥልን። እንደምን አመሻችሁ? ክቡራትና ክቡራን አድማጮቻችን ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ታህሳስ 10 2012 ዓ ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ነኝ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሀንዲሱ ጆ ጊል ጋር እስከ ምሽቱ አራት ሰዓት አብረናን እንዘልቃለን። አሁን የሰዓቱን የዓለም ዜና። ለሁላችንም የምትመች ኢትዮጵያን በጋራ እንገንባ በሚል ርዕስ የተካሄደው የሰላም ጉባኤ በዛሬው ዕለት ተጠናቋል። አዲስ አበባ ላይ በተካሄደው የማጠቃለያ ዝግጅቱ ጠቅላይ ሚኒስትር አብይ አህመድ ተገኝተው ንግግር አድርገዋል። ፀሐይ ዳምጠው የሚከተለውን ዘገባ ልካለች። በሰላም ኮንፈረንሱ ላይ የኢትዮጵያ ጠቅላይ ሚኒስትር ሀብታም መሆን ብቻ በቂ አይደለም ብላችሁ የአመራርነት ሚናችሁን ለመወጣት ጊዜያችሁ ገንዘባችሁን በማባከን ሳይሆን በማበልጸግ ለሀገር ሰላም የሰራችሁ የኢትዮጵያ ባለሀብቶች እንኳንም ባለሀብቶ ናችሁ። ባለሀብቶቻችንን በተለየ መንገድ መመልከት እንድናቆምና መምራት እንደምትችሉ ያሳያችሁበት አጋጣሚ ስለሆነ ከብልጽግና ፓርቲ ጋር ጠንካራ አመራር በመስራት አባገዳ ሽማግሌ ብሎ የሰየማችሁ የከበዳችሁ የእድሜ ባለጠጎች እናንተ የሁለት ሕዝቦችን ሳይሆን የዚችን ዓለም ሰላም ለማምጣት እንኳንም ሽማግሌዎች ያላት ሀገር ሆነች ኢትዮጵያ። ኮንፈረንሱ ባለፉት ሳምንታት በአማራና በኦሮሚያ ክልላዊ መንግስት የንግድ ማህበረሰብ፣ የማህበራዊ መገናኛ ብዙሀን ባለሙያዎች፣ ወጣቶች፣ የሃይማኖት አባቶች እና የተለያዩ የህብረተሰቡ ክፍል ሲወያይበት የቆየ ማጠቃለያ ነበር። የሰላም ሚኒስትር ወይዘሮ ሙፍሪያት ከሚል ሰላም ለሁላችን አስፈላጊ ነው፣ ሰላም ሲኖር ነው ሀብት ማፍራት የምንችለው ሲሉም ተደምጧል። የዛሬውን መድረክ ሆነ ቀደም ብለው የተካሄዱ የወጣቶች፣ የሀገር ሽማግሌዎች፣ የባለሀብቶች፣ የፖለቲከኞች ወዘተ መድረኮችን በማዘጋጀት ሰላም የአንድ ወገን፣ የአንድ ቡድን፣ የአንድ ግለሰብ የአንድ ተቋም ብቻ ሳይሆን የእያንዳንዱን ዜጋ አስተዋጽኦ የሁላችንንም የጋራ ጥረት የሚፈልግ ጉዳይ መሆኑን በማመን ይህን ያስተባበራችሁ የኮሚቴ አባላት ጥረታችሁ የመጀመሪያ ምስራችሁን ማፍራት የጀመረበት ምዕራፍ ላይ በመድረሳችሁ እንኳን ደስ ያላችሁ እያልኩ ያለኝን ምስጋናና አክብሮት በራሴና በሰላም ሚኒስቴር ስም ለመግለጽ እወዳለሁ። ለአሜሪካ ድምፅ አሄዳምጦ ነኝ ከአዲስ አበባ። ፀሐይ ዳምጠውን ለዘገባው እናመሰግናለን። ወደ ህዝቡ በኮንትራባንድ ሊገቡ የነበሩና ሀያ ሰባት ሚሊዮን ብር የሚያወጡ የተለያዩ ምርቶች በቁጥጥር ስር መዋላቸውን በኢትዮጵያ ጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ አስታውቋል። በቁጥጥር ስር ከዋሉት ውስጥ መድኃኒቶች፣ አልባሳትና ሱስ አሰያዥ ነገሮች እንደሚገኙበት ተገልጿል። የደሴው ዘጋቢያችን መስፍን አራጌ የሚከተለው ልኳል የጽፈት ቤቱ ስራ አስኪያጅ ሰማ እንዳውድ ለአሜሪካ ድምፅ እንደገለጹት በአካባቢው ያለው የኮንትሮባንድ እንቅስቃሴ ከዕለት ዕለት እየጨመረ ነው። ባለፉት አምስት ወራት ብቻ ኢኮኖሚውን አደጋ ላይ የሚጥል የህብረተሰቡን ጤና የሚያናጉ ሱስ አስያዥ ምርቶችን፣ በህክምና ባለሙያዎች በብዛት የሚታዘዙ መድኃኒቶችና አልባሳቶች በቁጥጥር ስር ውለዋል። ምርቶቹ ከ27 ሚሊዮን ብር በላይ የሚያወጡ መሆናቸውን ነው ስራ አስኪያጁ ያስታወቁት። ኮምቦልቻን መሸጋገሪያ በማድረግ ወደ አዲስ አበባ ምርቶቹን ለማስገባት ሲሞከር ነው የተያዙት እንደ ለስራ አስኪያጁ የኮንትሮባንድ ስልቱ በየጊዜው እየረቀቀ መምጣቱን ጠቁመው ክትትልና ቁጥጥር ስራው ላይ አሉታዊ ተጽዕኖ አሳድሯል ይላሉ። የታሸገ ነው፣ ሰነድ አለው፣ በቃ ህጋዊ መስሎ ነው የሚንቀሳቀሰው። ቴክኒኩ በጣም እየረቀቀ እየሄደ ነው ያለው። በዚህ ልክ ደግሞ እኛ እና የጸጥታ አካሉ በዚህ ልክ አለርቶ ነው መጠበቅ ይጠበቅበታል። ሰነዶቹን እንደዚህ በቀላሉ የሚገኝባቸው እድሎች አሉ ማለት ነው። ማህተም ተደርጎባቸው አልቁጥር አላቸው? አዎ፣ ማህተም አላቸው። ከደሮ ቀደብ ተነስቷል ይላል። ይህንን ሰነድ ሲሰሩ የሚጠቀሙት ቴክኒክ ምንድን ነው፣ ህጋዊ ሰነዶች ምን ይመስላሉ የሚለውን አይተው የሚሰሩት ህጋዊ ሰነዶች ከየት ወዴት ነው የሚያገለግሉት። ለምሳሌ ከታች የሚመጣ ኮንቴነር በባቲ መስመር እስከ ኩምቦልቻ ድረስ ሌላ ሰነድ ይዛል። ከኩምቦልቻ ወደ አዲስ አበባ ይዞ ሲሄድ ደግሞ ከኩምቦልቻ ደረቅ ወደብ ይወጣ በማስመሰል ከደረቅ ወደብ ይወጣበትን የሚመስል ሀስተኛ ሰነድ አዘጋጅተው ነው እያሽከረከሩ ያሉት። ሌላም እንዳይጠረጠራቸው የጉምሩክ ማሸጊያ ህጋዊ እቃዎች የሚገቡበትን ሲል ተጠቅመው የሚያጭበረብሩትና በከፍተኛ ሁኔታ ጥንቃቄ የሚያስፈልገው ደረጃ ላይ ደርሷል ማለት ነው። የኮንትሮባንድ እንቅስቃሴው የአካባቢውን ጸጥታ በማወክም መረጋጋት እንዳይፈጠር ያደርጋል ሲሉ ስራ አስኪያጁ ያስረዳሉ። የህገወጥ አካላት የፋይናንስ ምንጭ ነው ኮንትሮባንድ። እሱ ይህ አካባቢ እንዳይረጋጋ ፋይናንስ የሚያደርጉ ሰዎች የሚያተርፉት ከዚህ ነው፣ ከኮንትሮባንድ ነው። ከኮንትሮባንድ ያተርፋሉ፣ ሌላ ነገር ይገዙና አካባቢ ላይ እንዳይረጋጋ ያደርጋሉ ማለት ነው። ይህን ገንዘባቸውን በመርጨትም በተለይ ወጣቱ አካባቢ ቅስቀሳ በማድረግ እንዳይረጋጋ እና የጸጥታ አካሉ በዛ ብቻ ተጠምዶ እነሱ ደግሞ በጎን ህገወጥ ንግድ ስራቸውን እንዲነግዱ የሚያደርጉበትም ሁኔታ ይኖራል ማለት ነው። ኮንትሮባንድ አሁን የመንግስት ፈተና ነው። በቃ ባጭ የጸጥታ አካሉ ፈተና ይህን ነገር ሸጦ የሚገዛው መሳሪያ ነው። በቁጥጥር ስር የዋሉት ምርቶች እንዲወገዱ የተደረገ ሲሆን ልባሽ አልባሳቶች ግን በተለያዩ ምክንያት ለተፈናቀሉና በአካባቢው ለሚኖሩ ችግረኛ ወገኖች እንደሚሰጥ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን እናመሰግናለን። በአሁኑ ወቅት በህዝብ ተወካዮች ምክር ቤት ውይይት እየተደረገበት የሚገኘውን የጥላቻ ንግግርና ሀሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ህግ አርቃቂዎቹ እንደገና ተመልክተው እንዲከልሱት ዓለም አቀፉ የሰብአዊ መብት ድርጅት ሁመን ራይትስ ዋች ጥሪ ያቀረበ ድርጅቱ አዋጁ ሀሳብን የመግለጽ ነጻነትን ይጋፋል ባለበት በዚሁ መግለጫው ውይይት ሳይደረግበትና ሳይከለስ የሚጸድቅ ከሆነ ሳ ሀሳብን በመግለጽ ነጻነት ላይ እቀባ ሊደቅን ይችላል ብሏል። አዋጁ በሚኒስትሮች ምክር ቤት ጸድቆ በህዝብ ተወካዮች ምክር ቤት ውይይት እየተካሄደበት ሲሆን ሂውማን ራይትስ ዋች አፈና ሊያስከትሉ የሚችሉ አንቀጾች በአዋጁ ላይ የተካተቱ በመሆኑ በድጋሚ በሚገባ ሊታይ ይገባል ነው ያለው። የረቂቅ ህጉ የህጉ ደጋፊዎች ህጉ በተለይ ብሔረሰባዊ ጥላቻን የሚቀሰቅሱ ወገኖችን አድራጎት ለመግታት አስፈላጊ መሆኑን ይናገራሉ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት በሌሶቶ በከባድ ረሃብ ላይ ለሚገኝ ረቡእ ረቡእ ሚሊዮን በላይ ህዝብ በሚቀጥሉት አራት ወራት ውስጥ ህይወት አድን እርዳታ የሚያቀርብበት 34 ሚሊዮን ዶላር ድጋፍ እንዲሰጠው ተማጽኗል። የሚበዛው የሌሶቶ ህዝብ በግብርና የሚተዳደር በመሆኑ በአሁኑ ጊዜ ሀገሪቱ በከባድ ድርቅ ተመታለችና ሰብል ባለመገኘቱ የብዙ ህዝብ ህይወት ለአደጋ እንደተጋለጠ ነው ድርጅቱ ያወጣው ሪፖርት ያመለከተው። 71 ሺህ ህዝብ የከበደ ቸነፈር አፋፍ ላይ ነው ብለዋል። የሰብአዊ መብት የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ ቃል አቀባይ የንስ ላርኪ፣ ያቀረብነው እርዳታ ተማጽኖ በዚህ አስጊ ወቅት ድርቁ ከጎዳው ህዝብ መሀል ግማሽ የሚሆነውን ህይወት ለመታደግ የሚያስፈልገን ነው ብለዋል። The relief planned in the flash appeal include food and cash assistance. የእርዳታ እቅዳችንና የድጋፍ ተማጽኗችን የምግብና የጥሬ ገንዘብ ድጋፍን ጥሪ ያካተተ ነው። ቅድሚያ በምንሰጣቸው ስፍራዎች የጤና ጣቢያዎችና ትምህርት ቤቶች ንጹህ ውሃ ለማቅረብ ይውላል። የተጠየቀው እርዳታ በረሃብ የተጎዱ ህጻናት፣ ነፍሰ ጡር ሴቶችና በኤች አይ ቪ የተጠቁ ሰዎችን ተገቢውን ምግብ ለማዳረስ ጭምር የሚውል እንደሆነ ነው ያመለከቱት የኦቻው ቃል አቀባይ። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የተጀመረው መደበኛ ፕሮግራማችን በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በኤፍኤም 943 አሀዱ ራዲዮ ላይ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ዜናዎቹን የምታቀርብልን ቆንጅት ታየናት ወደ ኋላ ላይ ቆየት ብላ ትመለሳለች። አሁን፣ አድማጮች፣ በስርጭታችን ጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቢይ ርዕስ የኢትዮጵያ የመጀመሪያውን ሳተላይት ወደ ህዋ በማምጠቅ በዘርፉ የሚሳተፉ ሀገሮችን ጎራ ተቀላቅላለች። የኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምፅ እንደ ገለጹትም የማይቀረውን ዓለም ከወዲሁ መቀላቀልና ብቁ ተወዳዳሪ መሆን አስፈላጊ ነው ብለዋል። ከዚህ አንጻር ደግሞ አስፈላጊውን የሰው ኃይል ማፍራት በሰጡት አስተያየት አክለው አብራርተዋል። ከዛሬ ሌሊት አንስቶ እስከ ንጋት ድረስ በንጦጦ ማከፋፈያና ምርምር ማዕከል የተካሄደውን ስነ ስርዓት የተከታተለው እስክንድር ፍሬው ተከታዩን አድርሶናል። መጀመሪያዋን ሳተላይት ዛሬ ወደ ህዋ በማምጠቅ በዘርፉ የሚሳተፉ አገራትን ጎራ ተቀላቅላለች። የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምፅ እንደገለጹትም የማይቀረውን ዓለም ከወዲሁ መቀላቀልና ብቁ ተወዳዳሪ መሆን አስፈላጊ ነው። ከዚህ አንጻር ደግሞ በተለይ አስፈላጊውን የሰው ኃይል ማፍራት ቁልፍ የትኩረት አቅጣጫ መሆኑን ለአሜሪካ ድምፅ አክለው አብራርተዋል። ከዛሬ ሌሊት ጀምሮ እስከ ንጋቱ ድረስ በእንጦጦ መከታተያና ምርምር ማዕከል የተካሄደውን ስነ ስርዓት የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንዶ ኦፍ ኢንትሮ ናው ቱ ዘ ፉድ ስቶሪ ቴክስት ከባህር ጠለል በላይ 3200 ሜትር ከፍታ ላይ የሚገኘው የእንጦጦ ቅዝቃዜና ብርድ ያልበገራቸው በድቅድቅ ጨለማ የመጡ በዚያ በሚገኘው የመከታተያና ምርምር ማዕከል የተሰባሰቡ ዜጎች ስሜት የዛሬው አጠቃላይ ድባብ መገለጫ ነው። አብረን አብረን እየተጓዝን ነው። እንኳን ደሳለን እንኳን ደሳላችሁ። 72 ሰባ ሁለት ኪሎ ግራም እንደምትመዝን የተገለጸው ኢቲአርኤስኤስ 01 ሳተላይት ቻይና ከሚገኝ ማምጠቂያ ጣቢያ ወደ ህዋ የተላከችው ዛሬ ማለዳ ነው። ስምንት ሚሊዮን ዶላር ወጥቶባታል። አብዛኛው ማለትም ስድስት ሚሊዮን ዶላሩ በቻይና የተሸፈነ ነው። የዛሬው የደስታ ስሜት መነሻ ግን እንደዚህ አይነት ዝርዝር ነጥቦች አይደሉም። ዋናው ጉዳይ የባለቤትነት የቴክኖሎጂ ሽግግር ጠቀሜታ ይመስላል። ኢትዮጵያ የራሴ የምትላት በስሟ የምትጠራ ሳተላይት ባለቤት ሆናለች። መቆጣጠሪያውንም እዚሁ እንጦጦ ገንብታለች። መሰረቱ ተጥሏል ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ መኮንን። በእንጦጦ በተዘጋጀው ስነ ስርዓት ላይ ባደረጉት ንግግር ኢቲአርኤስኤስ አንድ የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ለማለት እወዳለሁ። ይህ የቴክኖሎጂ ልማትና ዓለም አቀፋዊ ተወዳዳሪነት ጉዞ ለሀገራችን ኢትዮጵያ የዘገየ ካልሆነ በስተቀር እጅግ በጣም ወቅታዊና አስፈላጊ ነው። ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምፅ ሲናገሩም ስራ አብራርተዋል። ዞሮ ዞሮ ያው ወደዚህ ደረጃ የደረሰው በመንግስት ፍላጎትና የማይቀረውን አለም ከወዲሁ ጀምሮ ብቁ ተወዳዳሪ ለመሆን ስለሆነ አንዱ ቁልፉ መስካችን የኢኔብሊንግ ሳተላይት ማምጠቅን ጨምሮ ከህዋ ሳይንስ ጋር የተገናኙ ስራዎችን በበላይነት የሚመራው በኢኖቬሽንና ቴክኖሎጂ ሚኒስቴር ስር የሚገኘው የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ነው። ከመንግስት ጎን ለጎንና አንዳንዴም ከመንግስት ቀድመው ግን የህዋ ሳይንስ ዘርፍ ትኩረት እንዲሰጠው የጣሩ ደጋፊዎችን ያፈሩና ወደፊት እንዲራመድ የሰሩ ኢትዮጵያውያን አሉ። በእንጦጦ የተካሄደው ስነ ሥርዓት የክብር እንግዳ ምክትል ጠቅላይ ሚኒስትር ደመቀ መኮንን ራሳቸው በተለይ የቀድሞውን ከፍተኛ ባለስልጣን አቶ ተፈራ ዋልዋን በስም ጠቅሰዋል። በአቶ ተፈራ ጥረት የተቋቋመው የኢትዮጵያ ስፔስ ሳይንስ ሶሳይቲ አባል ከሆኑት አንዱ ደግሞ የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው ናቸው። የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ባለቤት የዚህ እንቅስቃሴ ዋነኛ የገንዘብ ምንጭ እንደነበሩ በማስታወስ ይጀምራሉ። ብዙ ሰዎች ተካፍለዋል ለብዙ አመት። ከእነዚህ ውስጥ አንዱ ሼክ መሀመድ ናቸው። ሚድሮክ ኢትዮጵያ ግሩፕ ባለቤት ማለት ነው። ባለቤት ከስር ጀምሮ ክቡር አቶ ተፈራ ዋሉ ዋጋ በመሆን የሳይንሱ አካል ናቸው። አባል ናቸው። የኢትዮጵያ ስፔስ ሳይንስ ሶሳይቲን ይደግፉ ናቸው ይደግፋሉ አባል ናቸው። እኔም አባል ነኝ እና እዚህ ደርሰው ማየታችን እጅግ በጣም ደስ ደስ የሚል ነው። ወደፊትም ደግሞ ወጣቶቻችን እውቀቱ ወደዚህ ይመጣል። ያን እውቀት በመጠቀም ደግሞ ወደፊት ማየት የሚገባን ራሳችን ሳተላይቱ ሰርተን ከዚህ አምርተን የምንተኩስበት ጊዜ ይመጣል ብዬ አስባለሁ። ዶክተር አደርጋ እርስ ለሙያው ቅርብ ነው፣ ለህዋ ሳይንስ ከዛ አንጻር ምን ክፍተት ነው የምትደፍነው? አሁን ይቺ ሳተላይት መጠቀች። ኢትዮጵያ ውስጥ የነበረ ቀድሞውን ለምሳሌ የሰው ሳተላይት ከምንጠቀም የራሳችንን በመጠቀም ብለዋል። አዎ እንዴት ነው? ማንኛውም ኮሚኒኬሽን እንደምታውቀው ከመሬት ሳተላይት ዲሽ ይነሳና ወደ ሰማይ ከሄደ በኋላ መረጃ የሚገኘው ከዚህ አሜሪካ አንድ ሰው ጋር በሞባይል ለመነጋገር ብፈልግ ከዚህ የሚሰጠው መልእክት ወደ ሰማይ ሄደው ከዛ ደግሞ እንደገና በሳተላይት ወደዛ ተወርሮ ነው። ስለ ሳተላይ የምንላቸው ከአየር ላይ የተንጠለጠሉት በሙሉ አንዳንዶቹ እንዲያውም ልትከራያቸው የምትችላቸው ነገሮች አሏቸው፣ እንደ ፖስታ ቤት ማለት ነው። ስለዚህ ከፍተኛ የሆነ ወጪ እያወጣን ነው ብዬ አምናለሁ። ለአንዳንዶች ለምናደርጋቸው ነገሮች ያንን ያስቀርልናል። ሁለተኛ፣ ሳይንሱ እያደገ ይሄዳል። በመጨረሻ ላይ ሌላው አለም እንደሚያደርገው እኛም መካፈሉ ለእድገታችን እጅግ በጣም አስፈላጊ ነው። ኢቲአርኤስኤስ አንድ ሳተላይት በስኬት ህዋ መድረሷንና የኢትዮጵያን ምድር መቃኘት መጀመሯን የኢኖቬሽንና ቴክኖሎጂ ሚኒስቴር በስልክ የጽሁፍ መልእክት አስታውቋል። ኢቲአርኤስኤስ አንድ የተልእኮ ሳተላይት መሆኗ የአየር ሁኔታና የግብርና መረጃዎችን እንደምታቀብል ምስሎችንም እንደምትልክም ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የቴክኖሎጂና ልዩ ተሰጥኦ ትምህርት ተከታታዮች ኢትዮጵያ ያመጠቀቻት ኢቲአርኤስኤስ አን ሳተላይት የበለጠ እንዲሰሩ ወይም እንዲተጉና ለነገ ህልማቸው መነሳሳት የፈጠረባቸው መሆኑን ተናገሩ ይለናል ሙክታር ጀማል ከስፍራው ባጠናቀረው ሪፖርቱ። ተማሪዎቹ አንድ ላይ ተሰባስበውም በዩኒቨርሲቲው ስቴም ሴንተር ውስጥ የሳተላይቱን ወደ ህዋ መምጠቅ ሂደት ተከታትለው ነበር። ሙክታር ጀማል ኢትዮጵያ ዛሬ ንጋት ላይ ያመጠቀችው ኢቲአርኤስኤስ አንድ ሳተላይት የማምጠቂያ ሰዓቱ ሳይደርስ ነበር ወጣቶቹ የተሰባሰቡት። በአዳማ ከተማ የተለያዩ የሁለተኛ ደረጃ ትምህርት ቤት ተማሪ የሆኑት ነገር ግን የተለየ ችሎታ ስላላቸው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ የሮቦቲክስ አርቲፊሻል ኢንቴሊጀንስ፣ እና ሌሎች የሳይንስና ቴክኖሎጂ ምርምር ላይ የተለየ ትምህርት የሚሰጣቸው ወጣቶች በጉጉት ነበር ትዕይንቱን ሲከታተሉ የነበረው። ከትዕይንቱ በኋላ ግን ተስፋም ቁጭትም አጭሮባቸዋል። ሰሚያ ማኔል ታከል ይባላል። ሶስተኛ ክፍል ተማሪ ነኝ። በአዳማ ስቲም ሴንተር የሮቦቲክስ ተማሪ ነኝ። ያው ይሄ ለኢትዮጵያ የመጀመሪያ ላንች ወደ ስፔስ ላንች የተደረገ ሳተላይት ነው። እንደ ማንኛውም ኢትዮጵያዊ በጣም ትልቅ ደስታ ነው የፈጠረብኝ። የተመለከትኩ ድክመት ያው ሁላችን ልጠበቅ ነው ከኢትዮጵያ ላንች የሚያደርግ መስሎን ነበረ። ግን ያው ከቻይና ነው። ይህ ደግሞ የተፈጠረበት ምክንያት ማመንጠቂያ ተቋም ስላልነበረ ነው። በቀጥ ወደ ስፔስ በሚላኩ መንኮራኩሮች እዚሁ ከኢትዮጵያ ከእንጦጦ እንደሚለቀቁ ተስፋለን። ዛሬ የጀመሩት የቀለምና የተግባር ትምህርት ለነገ ግብ እንዲጥሉም አድርጓቸዋል። ብሮ በቀለ ይባላሉ። በዚህ ሴንተር ላይ ሮቦቲክስና ኤሌክትሮኒክስን አስተምራሉ። እዚህ ሰንተር ልጆች ልክ እንደ ትምህርት ቤት በቴዎሪ ብቻ ተምሮ የሚሄዱበት ሳይሆን ነካክተው በእጃቸው የሚማሩትን ነገር ሰርቶ የሚያልፉበት ትምህርት ቤት ነው። ተማሪዎች በፍላጎታቸው ባየት ተነስቶ መስራት የሚፈልጉ ስለሆነ ይሄ እይታ ለነሱ በጣም ጥሩ ነገር ነው ብዬ አስባለሁ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ለብቻ የሚያሰለጥናቸው ለየት ያለ ተስጦ ያላቸው ተማሪዎች ለነገ ትልቅ ተስፋ የሚጣልባቸው ብዙ ሊሰሩ የሚችሉት ነገር እንዳለ ነው መምህራኖቻቸውም የሚገልጹት። አሁን ለገሰ እባላለሁ የሮቦቲክስ አባል ላይ ኢትዮጵያ ሳተላይት ስለለቀቀች እኔ የተሰማኝ ስሜት ያው ኢትዮጵያ በልማትና በእድገት ታድጋለች እና ለእኛ ደግሞ ወደፊቱ ጀኔሬሽን ትልቅ አስተዋጽኦ አለው ብዬ አስባለሁ። ቻይና ያው ከኢትዮጵያ ታድጋለች ያ ማቴሪያልም አላቸው እና ሰውም ስላላቸው ለዛ ነው ጥቆ ብዬ አስባለሁ። ግን እኔ በእኔ አስተሳሰብ እኔ ወደፊት ኢትዮጵያ ብዙ ሳተላይቶች እንድታመጥ እሰራለሁ ብዬ አስባለሁ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የተለየ ችሎታ ያላቸውን ታዳጊዎች ለብቻ በግቢው በሚገኘው ስቲም ሴንተር በሚባል ማለትም ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና ማቲማቲክስ በሚባል ማዕከል ውስጥ ያሰለጥናል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታርን ለዘገባው አመሰግናለሁ። አድማጮች፣ የመጨረሻውም ተከታዩ ርዕስ ከዚሁ ጉዳይ ጋር ያቆየናል። ለመሆኑ ይህ የኢትዮጵያ እርምጃ ለአገሪቱና ለዜጎቿ ምን ፋይዳ ይኖረው ይሆን? የአገሪቱ ቀጣይ የቤት ሥራዎችስ ምን መሆን አለባቸው? ሀብታሙ ስዩም እነኝህን ጥያቄዎች በዩናይት ስቴትስ ብሔራዊ ስነ በረራና ጠፈር ሳይንስ አስተዳደር መስሪያ ቤት በእንግሊዝኛው ምጻረ ቃል ናሳ ውስጥ ለረዥም ዓመታት ላገለገሉት በአሁኑም ወቅት በተቋሙ የስርዓተ ፀሐይ አሰሳ ክፍል የእቅድ የምርምርና የማጎልበት ዘርፍ ተባባሪ ኃላፊ ዶክተር ብሩክ ላቀው አቅርቧል። ዶክተር ብሩክ በሳይንስ ፕሮግራማችን ቋሚ ተሳታፊ ናቸው። ዶክተር ብሩክ አስቀድሞው ታዲያ ኢትዮጵያ ሳተላይት ማምጠቅ በመቻሏ የተሰማቸውን ስሜት ነው ያጋሩት። በጣም ደስ የሚል ሁኔታ ነው። መጀመሪያ ተሰርቶ ማለቁ ከዛ ደግሞ ያለምንም ችግር መምጠቁ በጣም ትልቅና ታሪካዊ ቀን ነው በእውነቱ። ዶክተር ብሩክ ኢትዮጵያ ሳተላይት ማምጠቋ ጥቅሙ፣ ፋይዳው ምን ይሆን ብለው የሚጠይቁ ወገኖች ይኖራሉ። እንደ እርስዎ በዚህ ሳይንስ ዘርፍ ለበርካታ ዓመታትም የቆዩ እንደመሆኑ ለሀገሪቱ እንዲሁም ለዜጎቿ ምን ፋይዳ ይኖረዋል ተብሎ ይታሰባል? መጀመሪያ ነገር እኔም እንደሚመስለኝ በአስተሳሰብ በራዕይ አንጻር ሲታይ ለመላው ለኢትዮጵያውያኖች ይሄንንም ማድረግ እንችላለን ለካ ብለው ማሰቡ ራሱ ትልቅ አስተዋጽኦ አለው ነው። ትንንሹን ነገር አገር ውስጥ ያሉትን ችግሮች፣ የሚያሳስሉ ነገሮች፣ በየቀኑ የሚያስቸግሩ ነገሮች ላይ ፎከስ ማድረግ ነገር ሆኖ በሌላ በኩል ግን ይሄንንም ደግሞ ማድረግ እንችላለን ብሎ ማሰብ ራሱ ብዙ ወጣቶችን ኤነርጂ የሚሰጥ ነገር ይመስለኛል እኔ ሁሉም ሀገር እንደዛ ነው የጀመረው በትንሹ ነው የተጀመረው እንደምታውቁት ንጉሥ ኃይለስላሴ የትራንስ ወርልድ ኤርላይንስ ጋራ ኮንትራት አድርገው የኢትዮጵያን ኤርላይንስ ባያስጀምሩ ኖሮ አሁን ያለንበት ደረጃ አንደርስም ነበር ከአፍሪካ ትልቁ ኤርላይንስ ሆኗል እና እንደዚሁ በትንሹ ነው የሚጀመረው ነገ ተረካቢ የሆኑት ወጣቶች አሁን በየትምህርት ቤቱ ያሉት ይህንን ለወደፊት በተግባር ለሚያውሉ ይሆናሉ እና ይሄንን በድፍረት መጀመሩ በጣም ጥሩ ነገር መስሎ ነው የሚታይ። እንግዲህ ይሄ በዘርፉ ውስጥ አዲስ እና ትልቅ ጅማሮ ነው። ኢትዮጵያ የመጀመሪያውን ሳተላይት እንግዲህ አምጥቃለች። ቀጣይ እርምጃዎቿ ምን ምን መሆን አለባቸው ብሎ ያስባሉ? በዚህ መርሃ ግብር ዙሪያ ምን አይነት ማሻሻዮችና ምን አይነት ነገሮች መሞከር አለባት ብለው ይመክራሉ እርስዎ፣ እንደ ባለሙያ? አዎ፣ አንደኛው ነገር መቼም ለረጅም ጊዜ መቀጠል ያለበት ነገር ነው እና እውነተኛ ባጀቱ ምን ያህል እንደሚያወጣ እውነተኛውን ቁጥር ማወቁ ጥሩ ነው። እንደማየው ከሆነ በቻይና መንግስት እርዳታ የተሰራ ነው። ኢትዮጵያም ኮንትሪቢዩት አድርጋለች። ነገር ግን ብዙን ጊዜ ህንድም ሆነ ቻይና እንደዚህ የመሳሰሉ እውነተኛውን ኮስት ለማወቅ ያስቸግራል። ለምን የሰራተኞቹን የመንግስት ሰራተኞች የመንግስት ኢንጂነሮችን ደሞዝና የመሳሰሉ ነገሮች ላይ ጨምሩ ይችላሉ። ስለዚህ ኢትዮጵያ ይህንን ፕሮግራም በደንብ ለማካሄድ ከፈለግን እውነተኛውን ኮስት ማወቅ ያስፈልጋል። አሁን እኛ እዚህ አሜሪካን ያለ ነው፣ እያንዳንዱ ሰራተኛ እያንዳንዱ ሰዓት ይቆጠራል ባጀት ውስጥ እና እውነተኛ ኮስት አለ ማለት ነው። ስለዚህ አንዳንዴም ምዕራባውያን ሀገሮችም ጋር መስራቱ በተለይ ኩባንያዎች ትልልቅ ኩባንያዎችም ትንሽ ኩባንያዎችም አሉ በስፔስ የሚሰሩ እና ከእነሱም ጋር ትብብር ማድረጉ እውነተኛውን ኮስት ለማወቅ እንችላለን ብዬ ገምታለሁ። በተረፈ ግን ሳቴላይቶቹን እዛ ኢትዮጵያ ውስጥ እንደሚሰሩ ለማድረግ እንቀዳለን እንደሚገባኝ ከሆነ እናሱ ደግሞ መቀጠል አለበት። የኛ ወጣቶች ይሄን ማድረግ ይችላሉ። ቀስ በቀስ መጀመሪያ ሶላር ፓለኑ ሊሆን ይችላል፣ ኢትዮጵያ የሚሰራ ቀጥሎ ሶፍትዌሩ ሊሆን ይችላል። ቀስ ቀስ እየተባለ ኢትዮጵያ ሳተላይቱ ከተሰራ በተኮሱን ለሌላዎቹ ልንተው እንችላለን። ይሄ ፈንጂ ብዙ ነገር ጣጣ ስላለው ግን ኢትዮጵያ ውስጥ ኤሌክትሮኒኩን፣ የሬዲዮ ኮሚኒኬሽን የመሳሰሉ ነገሮች እየሰሩ በማወዳደር ደግሞ ለምሳሌ ቴሌኮም ሊገባበት ይላል። ውድድሩ ላይ ኢትዮጵያ ዳማ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ አዲስ አበባ እንደዚህ የተባለ እያንዳንዱ እያወዳደሩ ፈንዱን በመስጠት ይህ እንዲሰሩ ማድረግ እና ሀብታሙንና እንግዳውን ዶክተር ብሩክ ላቀውን እናመሰግናለን። አድማጮች የሳተላይት ጉዳይ እዚህ ላይ ያበቃል። ሌሎች ዝግጅቶቻችን ይቀጥላሉ። ተከታዩ የመጽሄት ርዕስታና ልዑካን ቡድን ወደ ትግራይ እንዳይጓዙ በፌዴራል መንግስት ተከለከሉ ሲል የክልሉ መንግስት ከሷል። የትግራይ ክልል የሕዝብና መንግስት ግንኙነቶች ቢሮ ኃላፊ ወይዘሮ ሊያ ካሳ ለአሜሪካ ድምፅ እንደተናገሩት የሻንሲ ግዛት ልዑካን ከአዲስ አበባ ወደ መቀሌ ጉዞ ሊያደርጉ ከነበሩ ከቦሌ ዓለም አቀፍ አውሮፕላን ማረፊያ እንዲመለሱ ተደርገዋል ሲሉ ነው የገለጡት። ጉዞው የውጭ ጉዳይ ሚኒስትር የሚያውቀው ነበር ያሉት ኃላፊዋ ይህንን በትግራይ ላይ በተደጋጋሚ ተደረገ ያሉትን ዘመቻ አካል ነው ሲሉም ተችተዋል። በጉዳዩ ላይ የውጭ ጉዳይ ሚኒስትርን ምላሽ ለማግኘት በተደጋጋሚ በስልክ ያደረግነው ጥረት አልተሳካም። ሙልጌታ አጽባሃን የተከታተለው ከትናንት በስቲያ አመሻሽ ላይ ከፌዴራል መንግስት ጋር የነበራቸው የስራ ቆይታ አጠናቀው ለስራ ጉብኝት ከአዲስ አበባ ወደ ትግራይ ክልል መቀለ ጉዞ ሊያደርጉ የነበሩ የቻይና የሻንሲ ግዛት ልኡካን በፌዴራል መንግስት ትዕዛዝ እንዳይጓዙ ተደርጓል ሲሉ የትግራይ ክልል የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ለአሜሪካ ድምፅ ተናግረዋል። ልኡካን ቡድኑ ወደ ትግራይ መጓዝ እንደማይችሉ ከተነገራቸው በኋላ ከአውሮፕላን እንደወረዱ መስማታቸውን ወይዘሮ ሮ ሊያ ገልጸዋል። አባላቱ ከቻይና ወደ ኢትዮጵያ ከመጡባቸው ምክንያቶች አንዱ ከትግራይ ክልል ጋር በልማትና አቅም ግንባታ ዙሪያ ለመተባበር የሚያስችል ስምምነት ለመፈራረም እና በመቀልና አካባቢዋ ያሉ የልማት ስራዎች ለመጎብኘት እንደነበረ ወይዘሮ ሊያ ካሳ ተናግረዋል። አቀባበል ልናደርግላቸው እንቅስቃሴ ካደረግን በኋላ ምክንያቱም ባልታወቀም ከቦሌ ኤርፖርት እንደተመለሱ ነው እኛ መረጃ የደረሰን ለምን የሚለው ጥያቄ ስናነሳ ደግሞ ግልጽነት የለውም ማለት ነው። ኢንቨስትመንት አማራጮችን ለማስፋትም ዋነኛውን ተጠቃሽ የሚደረገው ሰላማዊ የሆነ ክልል እየገነባን ስለሆነ በዚህ ደረጃ ይህንን ማገድ ተገቢነት አለው ብለን አንወስድም። ከትናንት በስቲያ ምሽት ላይ የክልሉ በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተከስተ ከሌሎች የክልሉ አመራሮች በጋራ በመሆን ልኡካኑን ለመቀበል በመቀለ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ቢጠብቁም እንግዶቹ ሳይመጡ ቀርተዋል ብለዋል ኃላፊዋም። ይህን ተግባር ለምን ተፈጸመ ብለን ውጭ ጉዳይ ሚኒስትር ጠይቀናል ያሉት ወይዘሮ ሊያ ማብራሪያ ግን እስካሁን አልተሰጠንም ብለዋል። ልኡካኑ ወደ መቀለ መጓዝ ባለመቻላቸው ዶክተር አብርሃም ተከስተም ወደ አዲስ አበባ በመሄድ በግብርና ኢንቨስትመንት፣ በማዕድንና ቱሪዝም ስራዎች ላይ ለመተባበር የመግባቢያ ሰነድ አዲስ አበባ ላይ መፈራረማቸው ገልጸዋል። የትግራይ ክልል የቻይናዋ ሻንሲ ግዛት ግንኙነት በኢትዮጵያ መንግስት የውጭ ጉዳይ ሚኒስትር አነሳሽነት የተጀመረና ሚኒስትር መስሪያ ቤቱም ልዑካን ቡድኑን እንድንቀበላቸው ደብዳቤ ተጽፎልን ስለነበረ ጉዞውን ለምን እንደተከለከለ ማብራሪያ ያስፈልገናል ብለዋል። የክልል መንግስታት ከውጭ ሀገራት ግንኙነት ያደርጋሉ ወይ ለሚለው ጥያቄ ወይዘሮ ሊያ መልስ ሰጥቷል። ከዚህ ቀደምም የተለያዩ የዓለማችን ሀገራት በተለያዩ ክልሎች እነሱን በመረጡት በኢንቨስትመንት አማራጮችን መሳተፍ አለብን ብለው በመረጡት አካባቢዎች መጥተው የኢንቨስትመንት ስራዎችን የማጠናከር ህዝቡን የመደገፍ የተለያዩ አስተዋጽኦዎችን የማበርከት ሂደቶችን የነበሩና ያሉ ናቸው። ነገም ይቀጥላሉ ብዬ ነው የማስበው። ከዚህ ቀደምም በትግራይ ክልል በ2011 የተለያየ አለማችን ሀገራት ልዑካን ቡድን መጥተው የተለያዩ የኢንቨስትመንት አማራጮችና የልማት አማራጮችን አይተው ከመንግስት ጋርም ተገናኝተው እየሄዱበት የነበረበት ሂደት ነው። ስለዚህ ስለዚህ ክልሎችም ከሀገሪቱ ያለውን ተጨባጭ የዲፕሎማሲ ስራዎችን ከመገንዘብ አኳያ ያሉ ሂደቶችን ለማጠናከር ታስቦ የሚደረገውን ነገር ተጠናክሮ መቀጠል አለበት ብለን ስለመን ነው እኛም ከቻይና ልኡካን ቡድን የውጭ ጉዳይ ሚኒስትሩ ከጻፈልን በኋላ በዚህ ሂደት መስራት እንችላለን ብለን ወደ ዝርዝር እንቅስቃሴ የገባ ነውና አዲስ ነገር አይደለም። ከዚህ ቀደምም እኮ ኤክሰርሳይዝ ሲደረግ ነበረ። በጉዳዩ ላይ የውጭ ጉዳይ ሚኒስትር ቃል አቀባይ ከአቶ ነቢያት ጌታቸው ምላሽ ለማግኘት በተደጋጋሚ ያደረግነው የስልክ ጥሪ አልተሳካም። ለአሜሪካ ድምፅ ሙልጌታ ጽቡሃ ከጌታ ጽባሃን ለዘገባው እናመሰግናለን። አድማጮች የመጽሔት ዝግጅታችን ሊጠናቀቅ የቀረን ከአስመራ የደረሰን የመጨረሻ ዘገባ ነው። ሰሞኑን መሰንበቻውን ከአስመራና የተለያዩ የኤርትራ ከተሞች በመዘዋወሩ ላይ የሚገኘው የኢትዮጵያ የባህል ቡድን የባህል እንቅስቃሴውንእና ስራዎችን እያሳየ ነው። ብርሃነ በርሄ ያጠናቀረውን ዝግጅት እናድርሳችሁ። የኢትዮጵያ የባህል ቡድን ዛሬ ምሽት ለወደባዊት ከተማ ምጽዋ ህዝብ በድሮው ቤተ መንግስት ግቢ የባህል ዝግጅቱን አቅርቧል። በመጀመሪያ የባህላዊና ዘመናዊ ዝግጅቱን ያቀረበው የብሔራዊ ቲያትር በአንጋፋና ወጣት አርቲስቶች የተለያዩ ሙዚቃዎችን በማቅረብ ህዝቡን አስደስተዋል፣ አስፈንድቀዋል። በወጣት አርቲስቶች የተገነባው የጃኖ ባንድ በፈጣንና ደማቅ ሙዚቃ ወጣቶቹን ፈታ ዘና አድርገዋል። በዝግጅቱ ላይ የተሳተፉት የምጽዋ ከተማ ነዋሪዎች በድሮ ዘፈኖችና በጃኖ ባንድ በቀረበው የሙዚቃ ዝግጅት መደሰታቸውንና ከጠበቁት በላይ ሆኖ እንዳገኙት ለዲኦኤ ተናግረዋል። የምጽዋ ከተማ ከቀይ ባህር በሚነፍሰው ቀዝቃዛና ምቹ አየር በመብራት ተውባ በብሔራዊ ቲያትር እንዲሁም በጃኖ ባንድ ዝግጅት ደምቃ አምሽታለች። ይህ በእንዲህ እንዳለ የኢትዮጵያ የባህል ቡድን ዛሬ ከጠዋቱ ሁለት ሰዓት እስከ ህልሳ ሰዓት ባለው ጊዜ ከምጽዋ አርባ ኪሎ ሜትር ርቀት ላይ የምትገኘውን ትንሿ ዝህል በመባል የምትጠራውን ደሴት በሦስት ጀልባዎች ተጉዞ ጎብኝቷል። በደሴቷ ዛርቻም በመዋኘት ተዝናንተዋል። የባህል ቡድኑ ባልደረቦች ጉዞው ለየት ያለና አስደሳች እንደነበረም ለቪኦኤ አስተያየታቸውን ሰጥተዋል። በወጣው መርሃ ግብር መሰረት የኢትዮጵያ ባህላዊ ቡድን ነገ አስመራ ተጉዞ እሁድ በዋና ከተማ አስመራ ተመሳሳይ ዝግጅትን ለህዝብ ያቀርባል። ብርሃነ በርሀ ለአሜሪካ ድምፅ ከምጽዋ ወደብ። ብርሃነ ብርሄን ለዘገባው እናመሰግናለን። አድማጮች የጉዟቸውን ማጠቃለያም በሌላ ፕሮግራም በሰፊው እንመለስበታለን። አሁን የምሽቱ ምርጥ ዜማ ነው ሰዓቱ የዛሬውን ታዲያ የሙዚቃ ምርጫችንን የአርብ ምሽት የሙዚቃ ምርጫችን በድምፃዊው በራሱን የተመረጠልን አዲስ ስራዎቹን ይዞ ትዕይንቶቹን ለማሳየት ወዲህ ወደ ዩናይትድ ስቴትስ ብቅ ያለ ድምፃዊ ነው። ታዋቂ ድምፃዊ እንስማው። እንኳን ደህና ቆያችሁ። በአመቱ የተባረከ የፍቅር የሰላም የጤና የምንተሳሰብበት የጎሪጥ የማንተያይበት የምንዋደድበት ሀሳብ ለሀሳብ የምንነጋገርበት ተነጋግረንም የምንፈታበት አመት ያድርግልን ማለት እፈልጋለሁኝ። ዲሲና አካባቢው የምትኖሩ ውድ አድናቂዎቼ እንግዲህ በነገው ዕለት በኤኮስቴጅ ዝግጅቴን ከራስ ባንድ ጋር በመሆን አቀርብ ይሆናል። ቱር ማደርገው እንግዲህ ከራስ ፕሮሞሽን ጋር ነው ማለት ነው። ነገ ቆንጆ ጊዜ እንደ እግዚአብሔር ፈቃድ ይኖረናል ብዬ አስባለሁ። ከወዲሁ መልካም የአውደ አመት ጊዜ ይሁንላችሁ። ክሪስማስ አለ፣ አዲስ አመት አለ እንግዲህ። አሉላ ይህንን እድል ስለሰጠህ እጅግ አድርጌ አመሰግናለሁ። ሲያምሽ ያመኛል የተሰኘውን ዜማ የመረጠልን ድምፃዊ ጎሳይ ተስፋዬ ነው። ለምን ይህን ሙዚቃ እንደመረጠ ሌሎች የስራዎቹን የተመለከተም በራዲዮ መጽሔት በሰፊ ታገኙታላችሁ። እነሆ ሲያምሽ ያመኛል ድምፃዊው ጎሳዬ ተስፋዬ ነው። ጎሳዬን እናመሰግናለን። እንዳልኩት በራዲዮ መጽሔት በሰፊው እናገኘዋለን። አድማጮች የምትከታተሉት በ22፣ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጃችኋሉ አከበደነኝ። አሁን ወደ ሁለተኛው አጋማሽ በቀጥታ እንዘልቃለን። ቀዳሚውን ቅንብር ፍልሰት በሚገባ ከተመራ ፍልሰተኞች ለሚቀላቀሏቸው ማኅበረሰቦች በረከት እንጂ መርገም እንደማይሆኑ የዓለም አቀፍ የፍልሰት ድርጅት አይኦኤም ኃላፊ ያስገነዘቡ፣ በኢትዮጵያ ፍልሰት ወደው የሚመርጡት እንጂ አይቀሬ ዕጣ ፈንታ እንዳይሆን ድርጅቱ ከኢትዮጵያ መንግስት ጋር እየሠራም እንደሆነ አስታውቋል። ባለፈው አንድ ዓመት ያህል ወደ ሶስት መቶ ሺህ ኢትዮጵያ እስካቸው አመሀ እንሆ ተከታዩን አድርሶናል። አድማጮች የቴክኒክ እቅ እክል ገጥሞናል። የመለስካቸው ዘገባ እንደ ተስተካከለ እናጫውታለን። ታዲያ የቀሪውን ዝግጅቶቻችን ላስተዋውቅ። የመለስካቸውን ዝግጅት ተከትሎ የሳምንታዊው ሰጥ ገባ ዝግጅት ይኖረናል። ተዘጋጅቷል ይመስለኛል። ወደ ዝግጅቱ እንመለስ ብርሃን የቴክኒክ እክሉ አልተፈታም። አድማጮች እንደተስተካከለ እናቀርባለን። አሁንም ፕሮግራሞቻችንን ላስተዋውቅ። ሰጣ ገባ በአንድ አዲስ መጽሐፍ ዙሪያ የቀረበ የሁለት ወገን ክርክር ነው። መጽሐፉ በአገር ፍቅር ጉዞ ይሰኛል። ደራሲው አቶ አብዩ ብርሌ ናቸው። ይህንን መጽሐፍ ለትንታኔ ወይም ገምገመው እንዲያቀርቡ የተጋበዙ ሁለት እንግዶች ግራና ቀኝ የሚያከራክሩ ጭብጦችን፣ የዚያን ዘመንና ጊዜ የተመለከቱ ሀሳቦችን ይዘው ይከራከራሉ። በመድረኩ ያቀረቡትን ለራዲዮ እንዲስማማ አድርገን መልሰን አወያይተናቸዋል አከራከር ናቸዋል። ሳይቀል አይቀርም። አድማጮች፣ የቴክኒክ ችግሩ አሁንም የተፈታ አይመስልም። እሺ፣ አሁን ወደ እሰጥ አገባ እንሄዳለን። ቀደምዬ እንደገለጽኩት እንደ ገለጽኩት የቴክኒክ ችግሩ አልተፈታምና እንደ አስተዋወቅኩት ወደ ስጥ አገባ በቀጥታን እንመለሳለን። ወደ ቀደመው ርዕስ አቶን አምን ዘለቀና ዶክተር ንቀጥል። አድማጮች የቴክኒክ ችግሮ፣ በተደጋጋሚ እያስቸገረን ነው። ሰጣ ገባ ነው ዝግጅቱ። ለዚህ ክርክር ቀደም ብዬ ያስታወቅኩት መጽሐፍ በአገር ፍቅር ጉዞ የተሰኘው መጽሐፍ ነው። አቶ አብዩ ብርሌ ናቸው ደራሲው። ይህ መጽሐፍ ባለፈው ሳምንት በዚህ በዋሽንግተን ዲሲ ተመርቋል። በዚህ መጽሐፍ ላይ ግምገማ ያቀረቡት ሁለት እንግዶች አቶ ነአምን ዘለቀና ወደ ዝግጅቱ እንዘልቃለን። በጣም አመሰግናለሁ አሉላ። በአቶ አብዩ ብርሌ የዛ ትውልድ ያ ትውልድ የሚባለው የኢትዮጵያ ተማሪዎች ንቅናቄ ትውልድ ከአዲስ አበባ ስላሴ ዩኒቨርሲቲ ጀምሮ እስከ ትግራይና ኤርትራ በረሃዎች የግራ ድርጅቶች መስረታ ድረስ ከዚያም በኋላ የሆነውን በሰፊው በጣም ደጎስ ባለመልኩ እንዳልከው የሚያስጥበት ነው በዛ መጽሐፍ ውስጥ የዛን ትውልድ ኢትዮጵያ ውስጥ የነበረውን ስርዓቱ ዝቡ የወለዳቸውን በርካታ ኢፍታ የሆኑ የስርዓቱ መገለጫ የሆኑ ችግሮች እንዴት ወደ ትግል እንደገፋው ያንን ትውልድ ለማየት የሚያስችል በርካታ ትንታኔዎች፣ ነባራዊ ሁኔታዎች በወቅቱ የነበረውን በጊዜ የነበረውን ሀገራዊ ሁኔታ ከኤርትራ ጥያቄ እስከ ብሔር ጥያቄ አገሪው የነበረው የአብዛኛው ገበሬ በጭሰኝነት በከባድነት መያዙን በአጠቃላይ ስርዓቱ መገለጫ የሆኑ ሌሎች ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ ችግሮች ተማሪው እንዴት እንደተገነዘባቸው የምንማርበት ነው። የግለ ታሪኩ ብቻ ሳይሆን ያ ዘመን ያ ትውልድ ኢትዮጵያን አገሩ ውስጥ የነበረውን ችግር እንዴት ተረዳሩ፣ በዘመኑ በጊዜው የገጠሙት ችግሮች ያያቸው ችግሮች የቆጠቆጡት የገፋፉት ወደ ትግር ወደ ለውጥ እንዲሄድ ምን ነበሩ የሚለውን ለመገንዘብ እንድንችል የሚያስችል ነው። ያ ብቻ አይደለም። ለምን ያ ትውልድ ወደ ግራ ፍልስፍና ሪዮት ሄደ የሚለውም ዝም ብሎ ከኮሚኒስት አፍቅሮ ከሳይንሳዊ ሶሻሊዝም ከመውደድ የውጭ ሪዮት ለምን አንዳንዶች ተቺዎች እንደሚሉት ስለወደደ ስላፈቀረ አይደለም። በዘመኑ በጊዜው በዓለም አቀፍ ደረጃ ትልቅ ገዢ የነበረው ሀሳብ ሶሻሊዝም ነበር። ይሄ ደግሞ ዝም ብሎ ሳይሆን አብዛኛው አፍሪካ ህዝብ በኮሎኒያሊስቶች ቀኝ አገዛዝ የሚማቀውቅበት እና በዛ ርዕዮተ ዓለም በዛ ፍልስፍና ታግዘው የነጻነት ትግል የሚያካሄድበት ነበር። እነ ቪየትናም በዛ ርዕዮተ ዓለም ታግዘው በዛ ፍልስፍና ታግዘው የአሜሪካንን አሜሪካ እያሉ አይደል ያሸንፉበት ሁኔታ ነበር። በላቲን አሜሪካ በኤስያና የአፍሪካ ህዝቦች እንደሚታወቀው በአውሮፓ ኮሎኒያሊዝም ስር የነበሩ በጣም አምባገነናዊ እና ኮራፕት የሆኑ ሬጂሞች የነበሩባቸው ከዛ ለመላቀቅ ህዝቦች በዛ ሪዮተ ዓለም ታግዘው ትግል የሚያካሂዱበት ጊዜ ነበር። ከዛም አልፎ ራሱ በዴሞክራሲያዊ ሀገሮች በአውሮፓ ከ በተለይም በፈረንሳይ በአውሮፓ ተማሪው ዩኒቨርሲቲ ተማሪው አጥናፍ አጥናፍ በግራ ሪዮተ ዓለም የነበሩትን ዴሞክራሲያ የሚባሉ መንግስታት ራሱ የሚያስጨንቅበት ነበር። ለምሳሌ በአሜሪካ የሲቪል ራይት የሰብአዊ መብቶች፣ የሲቪል ሊበርቲ የነጻነት መብቶች ጥቁር አሜሪካውያን የሚጠይቁበት ነው። በአጠቃላይ አለም ውስጥ የተለያዩ ትግሎች የሚካሄዱበት ሁኔታ ነበር። ይሄ ሀሳብ ይሄ ትግል ይሄ የለውጥ ፍላጎት ዩኒቨርሳል የሆነ የፍትህ ፍላጎት ጥማት ኢትዮጵያም ውስጥ ከነበረው ስታ ሁኔታ ጋር ተዳምሮ ያ የተማሪ እንቅስቃሴ አገሪቱ ውስጥ ለሚያያቸው ኢፍትሃዊ የሆኑ ሁኔታዎች መፍትሄ ለመሻት ያንን ሪዮት አለም እንደ መሳሪያ የወሰደበት እና መፍትሄ ይሆናል ያላቸውንም የተለያዩ አደረጃጀቶች እና ፕሮግራሞችን ቀርጾ የተለያዩ እግራ ኃይሎችን ግራ ድርጅቶችን መስርቶ ሲታገል እንግዲህ የመጣበት ሁኔታ ነው እና መጽሐፉ፣ ለምን የተማሪው ንቅናቄ ወደዛ ሄደ የሚለውን በዚህ መጽሐፍ በሰፊው የምናይበትና የምንማርበት መልካም፣ በርከት ያሉ ሀሳቦች እንዳላችሁ እረዳለሁ። ለፕሮግራሙ ጠባይ ሲባል ባጫጭሩ መቀባበል ስላለብን ይልቁንም ደግሞ ሰባት መቶ አስር ገጾች አሉት፣ በአምስት ክፍሎች የተከፈለ አስራ አምስት ምዕራፎች ያሉትን መጽሐፍ በአጭርና በምጥን ቃላት ማስቀመጥ ያስቸግራል። ደጋግሜ እንዳልኩት ታዲያ ከፕሮግራም ጠባይ አንጻር የደቂቃ ጉዳይ ነው እና በተቻለ መጠን ሰብሰብ ሰብሰብ ባርጋችሁ አንኳር አንኳር ሀሳባችሁ እንድታካፍሉ ላድርግ። በቀጥታ ወደ ዶክተር ሞገስ ልሻገር። አመሰግናለሁ በጣም አቶ አሉላ። ዋናው ነገር በጠቅላላ መጽሐፉ የሚያሳየው ደራሲው አቶ አብዩ ብሩሌጌራ ለሀገሩ ያለው ገደብ የለሽ ፍቅርና አክብሮት ነው። ሁለተኛ አስገራሚ ቆራጥነት፣ ጀግንነትና መስዋዕት እነሱን ነው ያሳያል። በዚህ መጽሐፍ ላይ ጠባ ስላሴ ዩኒቨርሲቲ ሲገባ አብዩ በተማሪዎች ንቅናቄ ያገኘው ያጋጠመው ወይም የመሰጠው ጠረ ኃይለስላሴ አቋም ነው ይሄም በእኔ አስተያየት የኢትዮጵያን ታሪካዊ አመጣት የኢትዮጵያን ስርዓት ካለማወቅ የተነሳ የሚመጣ ጭፍን አቋም ይመስለኛል። ይህን በኋላ አስረዳለሁ። ዛሬውኑ ለውጥ ካልመጣ ተብሎ በጦር መንግስት መገልበጥ አለብን የሚለው አቋሙ አንድ ነጥብ ነው። በኋላ ምንም ሳያስበው ኤርትራ ገብቶ ከኤርትራውያን ጋር የገጠመው ድንገት ፍቅር ነው። ይህንን በኋላ እንደገና አስረዳበታለሁ። ከዛ መጨረሻ ላይ ደግሞ መጽሐፉ የሚያሳየው ወደ አሲምባ ተመልሶ ኢህአሰን ለመመስረት ሲዘጋጅ ደርግ የመሬት ላራሽን አዋጅ ካወጀ በኋላ እንደገና ደርግን ፋሽስት ነው ብሎ ደርግ የሚደግፉ ሰዎች ለመዋጋት ኢህአሰን መመስረቱ ነው የሚያሳየው። ይሄን በኋላ እንደገና እመጣበታለሁ። መጽሐፉ ዋና ዋናው እነዚህ ናቸው። ሌላው በኋላ ክርክር ያስነሳው ዛሬ በሁለት ሺህ ሀያ ዓመተ ምህረት ገደማ ኦልሞስ አብዩ የኤርትራ ጥያቄ መልሱ ይሄ ነው ምክንያቱ ብሎ እራሱ የተቀበለው ሀሳብ፣ ዛሬ እኛ ለማሳመን ያቀረበው የኢትዮ ኤሪትሪያ ፌዴሬሽን ዘገባ የሚለው ነው። እኛ በአጭሩ እነዚህ ናቸው፣ አምስት አምስት ነጥቦች። መልካም ጠንከር ያለ ክርክር የሚጋብዝ ይመስለኛል፣ ግራና ቀኝ ሀሳቦች ያ ዘመን በኢትዮጵያ ታሪክ ውስጥ የጎላ ስፍራ ያለው በብዙ ሺዎች የሞቱለት በአገር ጉዳይ ተነስተው ግራና ቀኝ ብዙዎች ያለቁበት ጊዜ እንደመሆኑ የሚገባውን ትኩረት ለመስጠት ይልቁንም ደግሞ ምን አይነት ትምህርቶች እንደ ሀገር እንደ ሕዝብ ከዚያ እልቅ ይተምረናል የሚለውን በመጨረሻው ጥያቄ እንድትመረምሩ አድርጋለሁ። እስኪ ግራና ቀኝ ባነሳችኋቸው ሀሳቦች ላይ። በዚህ መጽሐፍ ውስጥ የተጠቀሱ ጭብጦችን መሰረት አድርጋችሁ በየበኩላችሁ ያያችሁትን ባጭሩ ለመተቸት እድል ልስጣችሁ አቶ ነአምን ዶክተር ሞገስ ባሉት ላይ የሚለይ ሀሳብ የሚያቀርቡበትን የራሱንም የሚያጠናክሩበትን ላስቀድም ባጭር ባጭሩ ያደርጉልኝ ታዲያ እሺ እኔ ዶክተር ሞገስ ለዛ ትውልድ ጀግና ለሀገሩ ፍቅር ገደብ የለች የነበረው ራሱን ለሀገር ለሕዝብ አሳልፎ የሰጠ መሆኑን መቀበሉ በጣም መሰግነዋለሁ። አይ ቲንክ የዛ ትውልድ ሞቲቭ እና ፍላጎት ኩዌስችን ውስጥ መደረግ ያለበት አይመስለኝም። በመጽሐፉ ላይ የአብዩን ብቻ ሳይሆን በብዙ መቶ ሺህ የሚቆጠሩ የኢትዮጵያ ተማሪዎች እዛን ሰመን ትውልድ ቆራጥነታቸው፣ ጀግንነታቸው ለሀገር ለሕዝብ ለፍትህ ጦት ለመታገል የነበራቸው ከፍተኛ ፍላጎትና ሰልፍለስ የሆነ ራስን መስዋዕት የማድረግን ስል በምንም አይነት ጥያቄ ውስጥ የሚገባ አይደለም። በእርግጥ በጊዜው ዶክተር ሞገስ ካሎ ጋ የምስማማው የኢትዮጵያን ታሪክ የኢትዮጵያን ባህል የረጅም ጊዜ በደንብ በጥልቀት ያለማወቅ ሁኔታዎች ሊኖሩ ይችላሉ። ወጣት ትውልድ ነበር፣ ሁሉን ማወቅ አይጠበቅባቸውም። ግን በዘመኑ በጊዜው በነበረው ሁኔታ ያ ስርአት የንጉሰ ነገስቱ ስርአት እርምጃዎችን በተለይ ከጀራ መንግስቱ መፈንቅለ መንግስት በኋላ አንዳንድ የለውጥ እርምጃዎችን ቢወስድ ኖሮ እንደሚባለው ብዙዎችም ታሪክ አጥኚዎችም ሌሎችም እንዳሉ ያ የተማሪው ንቅናቄ ትውልድ ያ ትውልድ ወደዛ አይነት ትግል ወደዛ አይነት ራዲካል የሆነ ፍርነቀል ትግል አይገባም ነበር። ነገር ግን ያ ስርአት ኋላ ቀር ነበር፣ በብዙ መልኩ በጣም ብዙ መገለጫዎች ያሏቸው እዚህ ዘርዝረን የማንጨርሳቸው ኢፍትሐዊ ሁኔታዎች ነበሩ። የኤርትራን ጉዳይ አንስቷል ዶክተር ሞገስ። ኤርትራንም በሚመለከት ንጉሠ ነገሥቱ ብዙ ኮንስትሬን ሊኖርባቸው ይችላሉ፣ የተለያዩ ፎርሶች እንዳሉ አንደርስታንድ አደርጋለሁ። ነገር ግን የተለያየ ይቅርታ፣ በአማርኛ እንዲያደርግልኝ ነው። ብዙ ገዳቢ ሁኔታዎች ይኖርባቸዋል እያሉ ነው። ገዳቢ ሁኔታዎች ሊኖሩ ይችላሉ በንጉሠ ነገሥቱ ላይ የሚያዩአቸው በጊዜው በሁኔታው የነበሩ የፖለቲካ ውሳኔዎችን ለመወሰን የተለያዩ ገዳቢ ሁኔታዎች ሊኖሩባቸው ይችላል። ግን አልቲሜትሊ ያ ውሳኔ ምን አረገ የሚለውን ካየ የኤርትራን ህዝብ፣ የኤርትራን ወጣት ወደ ትግል እንዲነሳሳ ነው ያደረገው። በፌዴሬሽኑ ኤርትራ ህዝብ ያገኘውን መርት አልቲሜትሊ ዋቴቨር ኢንተርናል የኤርትራ ተጽዕኖ አለ፣ የአረብ ተጽዕኖ አለ፣ የውጭ ተጽዕኖ አለ፣ ብዙ ፋክተር ሊኖር ይችላል። የኤርትራን ህዝብ ግን ወደ ትግል እንዲሄድ አማርኛ ትግረኛና አረብኛ ታጥፎ አማርኛ ሲሆን ኤርትራ ውስጥ የኤርትራ ፓርላማ ዲዞልቭ ሲደረግ በዩኤን እንትን የተደረገው ፌዴሬሽን ሲፈርስ እና ኤርትራ ስትዋሃድ በንጉሰ ነገስቱ ፍላጎት ያ ምን ያመጣል በህዝቡ ላይ የሚለው ነገር ሳይታይ እና የኤርትራንም ትግል ወደዛ የገፋው ይሄ ኢፍትሐዊ የንጉሰ ነገስቱ እርምጃ ነው። በምን ምክንያት ወሰዱ፣ ብዙ ሀይሎች እንደተባለው ሊኖሩ ይችላሉ። ኢትዮጵያ ውስጥ የነበረውን የህዝብ ሁኔታ ማህበራዊ፣ ኢኮኖሚያዊ ሁኔታ ብናይ የጥቂቶች ሁሉን ነገር በበላይነት የተቆጣጠሩበት የብዙ ህዝብ ደግሞ በጣም አስከፊ በሆነ ድህነት ኢኮኖሚ የማህበራዊ ልዩነት ኢፍታ የሆኑ የባላባቶች በጭሰኞች በገባሮች ላይ ነርጉት በመጽሐፉ ላይ በደንብ የሚንጸባረቅ የሚገለጥ ብዙ ጸሐፊዎችም ተረካሪ ተመራማሪዎችም ለኢትዮጵያ አብዮት መከሰት ምክንያት የሆኑ ሁኔታዎችን ነው በዚህም መጽሐፍ ላይ የምናገኘው እና ይሄን የተማሪ ትግል ይህን እንቅስቃሴ የገፋው ኢትዮጵያ ውስጥ የነበረው ኢፍታ የሆኑ የስርአቱ ሁኔታዎች ናቸው። ይሄንን ቀደም ብለው ቢያስተካክሉ ኖሮ ንጉሰ ነገስቱና ያ ስርአት ወደዛ ባልገባም ነበር። ሪፎርም ማድረግ ከቻልክ ወደ ሬቮሉሽን ወደ አብዮት ሄዳል ይላል እና ዳስ ዋት ሀፕን ዶክተር ሞገስ የእርሶን የቀደሙ የተወሰኑ ሀሳቦች ተቀብለው አቶን አምን ሂደቱንና ለተነሱት ጥያቄዎች ሊሰጥ የተሞከረው መልስ ላይ ጥያቄ ይነሳ እንደሆን ነው እንጂ በጊዜው ተማሪዎች ለለውጥ የተነሱበት አላማ ሊጠየቅ እንኳን የማይችል ነው ነው የሚሉት የቀረቡትንም አንዳንድ ማስረጃዎች በበርካታ ጥናቶችና መረጃዎች ተደግፈዋል ብለው ተከራክረዋል። የእርሶ መልስ ምንድን ነው? አድማጮች ዶክተር ሞገስ ይመልሳሉ። ታዲያ ሰዓታችን ተገባድደ እና ሙሉን ዝግጅት የተመደበው ጊዜ በማለቆ ማስተናገድ አልቻልንም። በሰፊው እናቀርባለን። ቀደም ሲል በቴክኒክ እክሉ ሳቢያ የዚህም ፕሮግራም መግቢያ በወጉ ማስታወቅ እድል አላገኘውም። ላስታውሳችሁ፣ የመጽሐፉ ርዕስ በአገር ፍቅር ጉዞ ነው። ደራሲው አቶ አብዩ ብርሌ ናቸው። ተከራካሪዎቹ በመጨረሻ ጥያቄ የቀረበላቸው ዶክተር ሞገስ ገብረ ማርያም እና አቶን አምን ዘለቀ ናቸው። በ1960ዎቹ መገባደጃ የነበረውን የተማሪውን ንቅናቄ የሀፓን የትግል ዘመን ይመለከታል። ሁለቱ እንግዶች በጥልቀት ይገመግሙታል። እንዳልኩት ዛሬ የተመደበው ጊዜ ያልቋል። በሰፊው በተከታይ ፕሮግራማችን እናቀርባለን። አሁን ወደሚቀጥለው ቀደም ብለን አስተዋውቀን በቴክኒክ እክል ምክንያት መቅረብ ወዳልቻለው ዝግጅት ነው የምንመለሰው። ፍልሰትን ይመለከታል።

መጠነኛ የቴክኒክ እክል አግኝቶናል። እንደተስተካከለን እንመለሳለን። የማጠቃለያ ዜና ላሰማ ቆንጅ ይታይ ነኝ በግዙፉ የኬንያ ዳዳብ የስደተኞች ካምፕ የሚኖሩ ሶማሊያውያንና ደቡብ ሱዳናውያን ስደተኞች ኑሯችንን ለመቀየር እንድንችል የተሻለ የመዘዋወር ነፃነት ማግኘት ይኖርብናል፣ ከለጋሾችም ቀጣይነት ያለው የመቋቋሚያ ድጋፍ ማግኘት አለብን ሲሉ አሳሰቡ። በዚህ ሳምንት ጄኔቫ ላይ በተካሄደው የዓለም የስደተኞች ጉዳይ ጉባኤ ላይ ከተካፈሉት ስደተኞች አንዱ የሆነው መሐመድ አብዲ ሰላም ባሰማው ንግግር የምንኖረው ክፍት ወህኒ ቤት ውስጥ ነው። ተዘዋውረን ስራ እንዳንፈልግ ህጋዊ ወረቀት የለንም። ነጻነት እንዲሰማን ያለ ፍርሃት እንድንዘዋወርና ስራ መፈለግም ይኖርብናል ብሏል። በሚቀጥለው የካቲት ወር ካሜሩን ውስጥ በሚካሄደው ክልላዊና ምክር ቤታዊ ምርጫዎች ለመወዳደር የሚወዳደሩ የእንግሊዝኛ ተናጋሪው ክፍለ ግዛት እጩዎች ከተገንጣዮች በኩል በሚሰነዘር ዛቻና በንብረቶቻቸው ላይ ጥቃት እየደረሰ በመሆኑ ብዙዎቹ ከምክር ቤት አባልነት መልቀቃቸው ተገልጿል። ያንዳንዶቹ ቤቶች ወድመውባቸዋል። የት እንደደረሱ የማይታወቁም እንዳሉ ነው የተገለጸው። የናይጄሪያ ምክር ቤት አባላት በኢንተርኔት የሚወጡና በማህበራዊ መገናኛዎች የሚዘዋወሩ ንግግሮችን ለመቆጣጠር የታለሙ ሁለት ረቂቅ ህጎች ላይ እየተነጋገሩ መሆናቸው ተገለጸ። የቀረቡት ህጎች ደጋፊዎች የጥላቻ ንግግሮችንና የሐሰት ወሬን መዛመት የሚያስወግዱ ናቸው ይላሉ ድጋፋቸውን ሲገልጹ፣ ተቃዋሚዎች ደግሞ የመናገር ነጻነትን ያፍናሉ፣ የመንግስት ፖሊሲዎችን መንቀፍ በወንጀል እንዲያስጠይቅ ያደርጋሉ ብለዋል። በዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዚደንት ዶናልድ ትራምፕ እንዲከሰሱ የተሰጠው በፓርቲ ወገንተኝነት መስመር የተሰጠው ድምፅ ፕሬዚደንቱ ስልጣን ከያዙበት ጊዜ ጀምሮ ያለውን ጥልቅ ክፍፍል ያንጸባረቀ ነው። በፕሬዝደንቱ መከሰስ ላይ በአገር አቀፍ ደረጃ የተሰባሰቡ አስተያየቶች አሁንም እኩል በኩል ተቃራኒ መሆናቸውን አሳይተዋል። ኤንቢሲና ዎል ስትሪት ጆርናል ያደረጉት ግምገማ አርባ ስምንት ከመቶው የተጠየቁት የክስ ሂደቱን ሲደግፉ በተመሳሳይ አሀዝ ደግሞ ተቃውሟቸውን አሰምተዋል። ለሁላችንም የምትመች ኢትዮጵያን በጋራ እንገንባ በሚል ርዕስ ሲካሄድ የቆየው በአዲስ አበባ ሲካሄድ የቆየው የሰላም ጉባኤ በዛሬው ዕለት ተጠናቋል። ጠቅላይ ሚኒስትር አብይ አህመድ በማጠቃለያው ዝግጅት ላይ ተገኝተው ንግግር አሰምተዋል። ቆንጅታዬን ለማጠቃለያ ዘገባው እናመሰግናለን። የቴክኒክ ችግራችን ፕሮግራሞችን ነው ማጫወት ያልቻለውና ሙዚቃ ማጫወት የሚችል ይመስላል። እስኪ የአርብ ምሽት እንደመሆኑ ከብዙ ዜናና ዘገባዎች እንዲሁም ትንታኔዎች በኋላ የመሰንበቻውን የረፍት ቀናት በማሰብ ከወዲሁ አንድ ዜማን ጋብዛችሁ ሰላም ዋንሽልኝ ቤት ዋናው ሰላም ሰላም አድሮ ሰላም ነዋሉ ጠዋት ማታ ሰላም ሰላም መባባሉ ሰላም ለሁሉ ሰላም ሳር ቅጠሉ ምድር ሁሉ ወጥቶ መግባት ሰው ከቤቱ

ሰላም ዋልክልኝ ወንድሜ፣ ሰላም ዋልሽልኝ የት ዋናው ሰላም ሰላም አለው፣ ሰላም ነው አለው። ጠዋት ማታ ሰላም ሰላም መባብ አለው። ሰላም ነው ሁሉ ሰላም፣ ሳር ቅጠል ም ሁሉ።

مندرو سلام سيهونا وهاكرو سلام سيهونا هوناو سهولو سمت أسمع درو من نوكبابرو سو بسلام سلام سو ما فکر ሰላም ሰላም፣ በድምፃዊቱ ቤቲጂ ና ፍጹም አበረ እንዲሁም መቅደላዊት ክበበው የተጫወቱትን አዲስ ዜማ ነበር የጋብዝ ናችሁ። አድማጮች ስርጭታችን ለማገባደድ የቀሩን ጥቂት ደቂቃዎች ብቻ ናቸው። ቀሪ ዝግጅቶቻችንን የድምፅ ማጫወቻው ላይ በገጠምን ቴክኒክ እክል እንደ ፈቀድ ነው ማጫወት ባለመቻላችን ለገጠመው እክል ይቅርታ እንጠይቃለን። አሁን ለስንብት ሌላ ዜማ ልንጋብዝ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ2ሁለት ጠልፎ ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናግድ ኳቸው አሉላ ከበደ ከአቀናባሪ ብርሃን ኃይሉና ከትኪው ስርጭት መሐንዲስ ቮይቴክ ዞርኛክ ከዋና አዘጋጇ ትዝታ ብላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ቆንጅታ የነበረች ዜናዎችን ያቀረበችልን። ነገ ቅዳሜ ከምሽት ሶስት ሰዓት ላይ እንመለሳለን። የትግርኛ ስርጭት ይቀጥላል። እስከዚያው ታዲያ ኃይለ ኢየሱስ ግርማ የሚጫወተው ይህ ዜማ እስከ ፍጻሜ እስከ ፕሮግራማችን ፍጻሜ ያዳረሳችኋል። መልካም ምሽት። በእኔ በኩል ደህና ደሩ። Get to the top. ድምፂ ኣሜሪካ ካብ ዋሽንግተን ዲሲ ብ222131 ሜትር ባንድ ሓፂር ማዕበል